ትናንት የታወጀው የአስቸኳይ ጊዜ አዋጅ ፕሬዝዳንቱንና ካቢኔያቸውን የበለጠ ስልጣን የሚሰጥና የፓርላማቸውን ይሁንታ ሳይጠብቁ አዳዲስ ተጨማሪ ሕጎችንም ለማውጣትና ለመተግበር የሚያስችላቸው ነው። አዲሱ አዋጅ የቱርክን ዲሞክራሲያዊ ተቋማት የሚያፈርሱና ድሮም አምባገነናዊ አዝማሚያ አላቸው ለሚባሉት ፕሬዝዳንት ኤርዶሃን ሙሉ ስልጣን የሚሰጥ ነው በማለት የሰብአዊ መብት ድርጅቶችና ምዕራባውያን ስጋታቸውን እየገለጹ ነው። ፕሬዝዳንት ኤርዶሃን ግን የምዕራባውያንን ወቀሳ በማጣጣል አዋጁ በመንግስታቸው የተሰገሰጉ የመፈንቅለ መንግስቱን ደጋፊዎችና አራማጆችን ለመመንጠር ያለመ እንጂ የሀገራቸውን ዴሞክራሲ ለመቀልበስ እንዳልሆነ ትናንት ለህዝባቸው ባደረጉት ንግግር አስታውቀዋል። ፕሬዚዳንቱ 230 ሰዎች የሞቱበትን የመፈንቅለ መንግስት ሙከራ ድሮ አጋራቸው ከነበሩትና አሁን በአሜሪካ ከሚገኙት ቱርካዊው የሃይማኖት መሪ ፊቱላህ ጉሌን ጋር ያያይዙታል። ብዙዎች አሁን እየታደኑ በመታሰር ያሉት ሰዎችና እየተዘጉ ያሉት ተቋሞችም ከዚሁ የሃይማኖት አባት ጋር ግንኙነት አላቸው ወይንም አስተምህሮታቸውን ያቀነቅናሉ ተብለው እንደሆነ ይገመታል። ቀድሞ በቱርክ የአውሮፓ ህብረት አምባሳደር የነበሩት ሚስተር ማርክ ፔሪኒ እንደሚናገሩት ምዕራባውያኑ መፈንቅለ መንግስቱን ቀድመው ያወገዙ ቢሆንም ስጋት ግን ነበራቸው። ኢሚዲት ስ የአውሮፓ ህብረትና አሜሪካ በመፈንቅለ መንግስቱ ላይ ያሳዩት አቋም በሁለት መሰረታዊ መርሆች ላይ የተመሰረተ ነበር። አንደኛው በህዝብ የተመረጡ መንግስታትና ተቋማት መከበር አለባቸው የሚለው ነው። ሁለተኛው የመፈንቅለ መንግስትን ተከትሎ የሚመጣውን የኃይል እርምጃና ቀውስ በማሰብ ነው፣ በማለት የቱርክ መንግስት የሚወስዳቸው እርምጃዎች ህጉንና የህግ ተቋማቱን የተከተሉ እንዲሆኑ አበክረው ቢያሳስቡም ሰሚ ግን ያገኙ አይመስልም ብለዋል። የምዕራባውያኑ ስጋት የጀመረው መፈንቅለ መንግስቱ እንደከሸፈ ፕሬዚዳንት ኤርዶሃን ይህ የመፈንቅለ መንግስት ሙከራ አገራችንን ከነዚህ ከሃዲ ሰዎች እንድናጸዳ ከፈጣሪ የተሰጠ ስጦታ ነው በማለት ካደረጉት ንግግር መሆኑን ሚስተር ፔርኒን ጠቅሰው፣ ሁኔታው ፕሬዝዳንቱ ባለፉት ሶስት ዓመታት ያሳዩትን የፈላጭ ቆራጭነት ዝንባሌ እውን ለማድረግ እንዳይጠቀሙበት የሚያሰጋ መሆኑን ሲገልጹም ምዕራባውያን የመፈንቅለ መንግስቱን ሙከራ ቢያወግዙም ሁኔታው ግን ፈላጭ ቆራጭነትን ለማስፈን ምክንያት እንዳይሆን ስጋት ፈጥረዋል ብለዋል። ህዝባቸው የመፈንቅለ መንግስቱን አራማጆች በመቃወም ወደ አደባባይ እንዲወጣ ጥሪ ባደረጉበት ሰዓት ኢማሞችም የሃይማኖት መሪዎች ትእዛዝ እንደሆነ በመግለጽ ተመሳሳይ ጥሪ እንዳስተላለፉ የሚታወቅ ሲሆን ይህም በቱርክ ሃይማኖትና መንግስት ምን ያህል የተለያዩ እንደሆነ ጥያቄ ውስጥ የሚያስገባና ሌላ የስጋት ምንጭም ሊሆን የሚችል ነው ተብሏል። ከዚሁ ጋር በተያያዘ ራሱን እስላማዊ ግንባር እያለ ከሚጠራው አክራሪ ቡድን ጋር እየተደረገ ባለው ትግልም የቱርክ አቋም አሻሚ ሆኖ መቆየቱንና አሁን ያለው ሁኔታም ስጋት የፈጠረ መሆኑን ሚስተር ፔርኒ አክለው ገልጸዋል። በጸረ አይሲስ አንጻር በተሰለፈው ጥምረት የቱርክ አቋም አሻሚ ሆኖ ነው የቆየው። በደቡባዊ የሶሪያና ቱርክ ደንበር በኩል የአይሲስ ይዞታ መኖሩ የሚታወቅ ነው። ይህ መስመር ደግሞ ጅሃዲስቶች የሚወጡበትና የሚገቡበት የጦር መሳሪያ የሚተላለፍበትና ነዳጅ ከአይሲስ ግዛት ወደ ውጭ የሚወጣበት ጭምር ነው በማለት አይሲስን ለመደምሰስ እየተካሄደ ባለው ዘመቻ ቱርክ ልትጫወት የምትችለውን ሚና አውስተው፣ ጥያቄው ግን ይህንን ለማድረግ የአሁኗ ቱርክ ፈቃደኛ ናት ወይ የሚለው ነው ብለዋል ሚስተር ፔርኒኒ። የአውሮፓ ህብረትም በስደተኞችና በነፃ ዘውውር ጉዳዮች ከቱርክ ጋር የገባ ውል ተግባራዊነት አጠያቂ ሆኗል። በአጠቃላይም በቱርክ የተቃጣው የመፈንቅለ መንግስት ሙከራ በዋናነት እያመሰ ያለው ሰማንያ ሚሊዮን የሚሆነውን የቱርክ ህዝብ ቢሆንም የአውሮፓ ህብረትና የሰሜን ጦር ቃል ኪዳን ድርጅት ኔቶ በአጠቃላይም የምዕራቡና የአረቡ ዓለም በየደቂቃው የሚከታተሉት አሳሳቢ ክስተት ሆኗል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።